ትናንት በአዲስ አበባ ቁጥራቸው በርከት ያሉ መምህራን የአዲስ አበባ ከተማ መስተዳደር ቃል የገባልንን የመኖሪያ ቤት አቅርቦት ሊፈጽምልን አልቻለም በሚል አደባባይ መውጣታቸውን ተናግረዋል። መምህራኑ ከረፋዱ አራት ሰዓት ጀምሮ ለተወሰነ ጊዜም ቢሆን ድምጻቸውን ማሰማታቸውን ለዲደብሊው ተናግረዋል። በቀለም ወገስ የተባሉ የታሪክ አስተማሪ እንደሚሉት መምህራን ለረጅም ዘመን በአፈና ኖረዋል። የአካዳሚክ ነፃነት ተነፍጓቸዋል። ከኢኮኖሚ ተጠቃሚነታቸውም ተገለው ኖረዋል። ይህንንም ግንቦት 11 2011 ዓ ም ወደ ብሔራዊ የቴሌቪዥን ጣቢያው በመሄድ ለማሳወቅ ጥረት ብናድርግም ሰሚ አላገኘንም ይላሉ። ይህም ለሁለተኛ ጊዜ ትናንት አደባባይ እንድንወጣ አድርጎናል ነው የሚሉት። ትናንትና ከአራት ሰዓት አካባቢ ጀምረን ነው ሰልፍ ማድረግ የጀመርነው መስቀል አደባባይ ከአንድ ሺ ሁለት መቶ በላይ ሰው ተገኝቷል። ድምጻችን ማሰማት ስንጀምር በርካታ ፖሊሶች ዙሪያችንን ከሆነ በፌዴራል ፖሊስ በአድማ በታኝ ፖሊስና በመከላከያ እንደዚሁም በአዲስ አበባ መስተዳድር ፖሊስ ማለት ነው። ድምጻችንን ለአንድ ሰዓት አካባቢ ካሰማን በኋላ እዚያው ያለንበት እንድንቀመጥ አደረጉ። በስምንት ቡድን ከፈሉን። ከዛም በኤግሺ በስተጀርባ ወሰዱ። ጽፋችን ከመዝገባቸው በፊት ስልካችን እንድናጠፋና ህገዋን እንድናወልቅ አደረጉን። ከዚያ በኋላ ምዝገባ ተደረገ። ሰባ ዓመት የሞላው የኢትዮጵያ መምህራን ማህበር፣ ከቅድመ መደበኛ እስከ ከፍተኛ ትምህርት ተቋማት ያሉ መምህራንን መብት ለማስጠበቅ እየሰራሁ ነው። በዚህም አምስት መቶ ስምንት ሺህ መምህራንን አባላቶች አድግ ያለው ይላል። እናም የደሞዝ ጭማሪና የመኖሪያ ቤት ጥቅማ ጥቅሞችን ለመምህራን እንዲከበር እየሰራሁ ነው። ከሁለት ሰባት ዓመተ ምህረት ጀምሮም የመኖሪያ ቤት መስሪያ ፓኬጅ ጸድቆ ወደ ተግባር ተገብቷል ሲሉ የማህበሩ ፕሬዝዳንት ዶክተር ዮሐንስ በንት ይናገራሉ። 29 ዓመተ ምህረት ላይ ለሌሎች የመንግስት ሰራተኞች ደሞዝ ሲጨመር ለመምህራን መዘለሉም ለማስተካከል እየጣርኩ ነው ብሏል። ማህበሩም የመምህራን ጥያቄ ለሚመለከተው አካል ማቅረብ እንጂ በራሱ የሚመልሰው መልስ የለም። መምህራን ማህበር ከ50 ሺህ በላይ መምህራን የመኖሪያ ቤት አቅርቦት እንዲያገኙ የማመቻቸት ስራ እየሰራሁ ነው ቢልም፣ አንዱ የሰልፋችን መነሻ በማህበሩ ውክልና ማጣታችን ነው ሲሉ የታሪክ አስተማሪው ይናገራሉ። አወራል ፎታል እንዲያውም አንዳንድ መረጃዎች ብናገኝ ቤት የሚባል እንደሌለ ነው። እና ቤት የሚባል እንደሌለ እየታወቀ በሶስት ሳምንት ውስጥ ምንሰጠልን ማለታቸው ለእኛ ክህደት ነው፣ እንደ ውሸትም ማለት ነው። መምህራን ማህበርን ጠይቄ ነበር እና ወደ ሀምሳ ሺህ የሚደርስ የመኖሪያ ቤት ቦታና ቤትም ለማመቻቸት ጥረት አድርጌ ይጨርሻለሁ፣ በእርግጥ ከዛ በላይ ነው የሚያስፈልገው፣ እያለ ነው የሚገኘው መምህራን ማህበር የእኛን ጥያቄ በተገቢ መንገድ እያንቀሳቀሰ ነው ብለን አናምንም። ጥያቄያችንም አንዱም ሰልፍ እንድነታ ያደረገን መምህራን ማህበሩ መምህሩን በአግባቡ ሙያውን በአግባቡ ወክሏል ብለን ስለም ስለማናምን ነው እሱ ላይ ያለንም ቅሬታ ለማቅረብ ነው። መምህራን ማህበሩ በአጠቃላይ እንደኛ እምነት የፖለቲካ እስረኛ ወይም እያስተዳደር ያለው እየገዛ ያለው ነው፣ ተለጣፊ ነው ብለን ነው የምናምነው። የትናንቱን የመምህራኑን የድምጻችን ይሰማ ሰልፍ ተከትሎ ቁጥራቸው በውል ያልታወቁ መምህራን ታስረው ስለ መፈታታቸው ይነገራል። በጉዳዩ ላይ የታሪክ አስተማሪው የሚያውቁትን እንዲነግሩንም ጠይቀናቸዋል። አሁን በየአካባቢው ነው ማጉላላት የነበረው ፒያሳ ላይ፣ አራት ኪሎ ላይ፣ መገናኛ፣ እንደዚሁም በዚህ በጦር ኃይሎች እስከ አየር ጤና ባለው ከፍተኛ ማጉላላት በመኪና ሁሉ እየዞሩ በፌስታል ገዋም የያዘ መምህር እያፈሱ እያስሩ ነበረ፣ በወቅቱ ማለት ነው። እንደ ኮልፌ ቀራኒዮ፣ በእኔ በደረሰ መረጃ ከሀያ እስከ ሀያ አምስት የሚሆኑ መምህራን ለግማሽ ቀን ታስረው ተፈተዋል። እንደ ኮልፌ ነው። እንደዚሁም ረቢ አንደኛ ደረጃ ትምህርት ቤት በመኪና ሲንቀሳቀሱ ቸው በትክክል አላውቅም። ከእነ መኪናው ሙሉ መኪናው እንደዚህ ግማሽ ቀን ታስረው መፈታታቸውን አውቃለሁ። የኢትዮጵያ መምህራን ማህበር ፕሬዚዳንት ዶክተር ዮሐንስ በንቲ ደግሞ ስለ ጉዳዩ የማውቀው ነገር የለም ባይ ናቸው። ይህን በተመለከተ አሁን ከአንተ ነው የምሰማው፣ ና በፎርማሊክ ማህበራችን መዋቅር ከአዲስ አበባ ማህበርም የደረሰ ሪፖርት የለምና ምናቆ ነገር የለም። ጉዳዩን አስመልክቶ ምላሽ እንዲሰጥበት ወደ አዲስ አበባ ከተማ መስተዳደር ፖሊስ ኮሚሽን የሕዝብ ግንኙነት ክፍል በተደጋጋሚ ብደውልም ለጊዜው ምላሽ ማግኘት አልቻልኩም። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ።